Yut Atuç Alım በአዲስ አበባ ከተማ የሚኖሩ ሶስት ጓደኛሞች ናቸው። መዝገበ ዘርፉ፣ ቶማስ ደረሰ ና እንግዳ ወርቅ አስራት ይባላሉ። ተገናኝተው ስለ ልጅነት ጊዜያቸው ሲያወሩና ታናናሾቻቸውን ሲመለከቱ ልጆቹ እንደነሱ ውጭ ተጫውተው ማደግ አለባቸው ብለው ብቻ ሳይሆን የሚያምኑት በአግባቡና አመቺ ሆኖ ለእነሱ የተሰራ የመጫወቻ ስፍራም ያስፈልጋቸዋል ባይ ናቸው። ይሁንና በከተማቸው ከጊዜ ወደ ጊዜ የሚታስቡት ተቃራኒውን ነው። መጫወቻ ቦታዎች እዚህ ከተማ ውስጥ በጣም ኦልሞስት የሉም ማለት ይቻላል። በዚህ በከተማይነት ወይም አርባናይዜሽን መስፋፋት ምክንያት ብዙ ግንባታዎች ከተማ ውስጥ አሉ ቦታዎች ከጊዜ ወደ ጊዜ እያነሱ የመጡበት እንትን ነበረ። ህጻናቶች የሚጫወቱበት በቂ ቦታ አልተዘጋጀላቸውም ይላል ሲቪል መሀንዲሱ መዝገበ። ጎልማሶቹ ይህንን ችግር እንዴት መቅረፍ እንችላለን በሚለው ጉዳይ ላይ በተደጋጋሚ ተወያይቷል። መፍትሄ የሚሉትንም ሀሳብ የንግድ አስተዳደር ባለሙያው እንግዳ ወርቅ ያብራራል። የኛ ሀሳብ ምንድን ነው? በተለይ ልጆችን ከአካል ከአእምሮ፣ ከጤና እንዲሁም ከማህበረሰባዊ ሁኔታዎች አንጻር ለልጆች የሆነ ሴንተር ነገር ያስፈልጋል። ያ እንዴት ነው የሚሆነው? ብቻል ኮንዶሚኒየም ቤቶች ላይ ካልሆነም ደግሞ ሌላ ስፔሶች በተለያዩ ቦታ ብናገኝ ተፈጥሮ ጋር አያይዘን ነው ለመስራት ያሰብነው። ለምሳሌ ዛፎች ይኖራሉ፣ እንደ ሀይቆች ትንሽ ነገሮች ሊኖሩ ይችላሉ። አብዛኛውን ኔቸርን ቤዝ ያደረገ ነገር ነው ተሰርቶ ህጻናቶች እዛ ውስጥ ቆይተው ራሳቸውን አእምሯቸውን እንዲሁም ደስታቸውን የሚያመጡበትን መንገድ ነው እኛ ለመስጠት እየተንቀሳቀስ ነው ያለን። ሀሳቡን ከጀመሩ ሶስት ዓመት የሆናቸው ጓደኛሞች እስካሁን በተግባር ምን አድርገዋል? ከነሱ አንዱ የሆነው ቶማስ፣ በተግባር እንግዲህ ያደረግነው ነገር አንደኛ ይሄንን እንትን እንዴት ነው ወደ ሪያሊቲ ወደ ፕራክቲካሊቲ ሀሳባችንን ማምጣት የምንችለው የሚለውን ነገር ስፋት እናስብበት ነበር። ውጪ ያላቸውን የአይነት ነገሮች እና ፋይናንሱ የሚገኝበትን መንገድ ስናሰላስል የተለያዩ ሰዎችም የተለያዩ አካላትም በተለይ እስገዛ ጊዜውን በጣም ሰውቶ ማነጋገርና ማፈላለግ ስራዎችን ስንሰራ ነበር። ሌላ ግን ምንድን ነው እንዲሁ በራሳችንስ ዘላቂ እንዲሆን ምናልባት ለትርፉ ሳይሆን ስራውን መስራትና ዘለቄታ እንዲኖረው ሰስተነብል እንዲሆን ማለት ነው። በዛስ ደግሞ እንዴት ልናደረግ እንችላለን ብለን እናስብ ቆይተናል። ከዚህ ጎን ለጎን ደግሞ የተለያዩ መጫወቻዎች ለሕጻናት የሚሆን የተለያዩ ከኢንተርኔት ያየናቸው ከውጭም እንዲሁ መሄድ እድል በገጠመን ጊዜ ያለናቸውን ነገሮች ኮፒ አድርገን ለመስራት ሞክረናል። የተወሰኑ እንደው ለ ለኛው ለቤተሰብ ውስጥ ላሉ ህጻናት መጫወቻ እንዲሆኑ አድርገን ቴስት አድርገናቸዋል። ቶማስ ሜካኒካል መሀንዲስ ነው። ሁሉም በትርፍ ጊዜያቸው ነው ተሰባስበው የጋራ ሀሳባቸው በሆነው አላማ ላይ የሚሰሩት። በተለይ ባለፉት ሳምንታት ደግሞ ይበልጥ በአላማቸው ላይ አተኩረው ሰርተዋል። በአንድም ውድድር ተካፍሏል። ውድድሩ ባለፈው ሳምንት በጀርመን ሃምቡርግ ከተማ ከተካሄደው የቡድን ሀያ አባል ሀገራት ጉባኤ ጋር ይያያዛል። ዩ ፎር ጂ 20 በሚል ርዕስ ስር ለከባቢ አየር ወይም ለማህበረሰቡ እና ለታዳጊው ጠቃሚ መርሃ ግብር ይዘው ቀርበዋል የተባሉ 140 ተወዳዳሪዎች ከመላው ዓለም ተሳትፈውበታል። የድምፅ አሰጣቱ የተከናወነው በኢንተርኔት ወይም በኦንላይን ሲሆን፣ ከፍተኛ ድምፅ ያገኙት አምስት ፕሮጀክቶች በዳኛ ተመርጠው አሸናፊው 15,000 ዩሮ ያገኛል። ለዓለማቸው ይህንን ድጋፍ ለማግኘት ሶስቱ ጓደኛሞች ለአመታት በሀሳብ ደረጃ ይዘው የነበረውን እቅድ በወረቀት ላይ አስፍረው ለሀገርና ለውጭው ማህበረሰብ ሰሞኑን አስተዋውቀዋል። መዝገበ እንደሚለው ከህዝቡ ያገኙት ምላሽ የተለያየ ነው። ሰው ድምጽ መስጠት ስላለበት ብዙ ሰዎችን አግኝተናል። ጥሩ ሰዎች፣ ችግሩን አንደርስታንድ የሚያደርጉ ሰዎች አግኝተናል። ከዛ በተረፈ ደግሞ እንደ ቅንጦት የሚያይ ሰውም አጋጥሞናል። እንዲሁም ብዙ ሰው ይሄ ነገር እንደ ችግር የማያየው በተጻራሪ ብዙ ሰው እንዳለም ተረስተናል። ይሁንና የእቅዳቸው ደጋፊ ይበልጣል ብለው ነው እነ ቶማስ የሚያምኑት። በርካታ የኛ አገር ሰው ነው ድምፅ እንደሰጠ የምንገምተው። በዚህ በድምፅ ማሰባሰብ ሂደት ላይ የተለያዩ በሶሻል ሚዲያ ላይ ሪኮግኒሽን ያላቸው ተከታዮች ፎሎወር ያሏቸው ሰዎች አግዘውናል እና እነሱ ፖስት ሲያደርጉ የኛን ትሉ በጣም ሲግኒፊካንቲ የሆነ ቁጥር ሲጨምርና የነበር እና አብዛኛው ኢትዮጵያዊ ድምፅ እየሰጠ ያለ ሀገር ሰው ነው። ይህንን ሀሳብ ያላችሁ አንድ ቦታ አካባቢ ብቻ ነው ወይስ በተለያየ ቦታ ነው? እኛ ኤቭሪዌር ነው ማለት ልጆች ያሉበት አካባቢ በሙሉ መጫወቻ ይፈልጋል። ነው እንደው አንድ ኮንዶሚኒየም ብለን እንደንትን ወሰደን እንጂ ለመጀመር ያህል ማለት ነው። ባይዘወ ይህንንትን የመረጥንበት ቅድም መዝገበ ሳይናገረው አልፏል። መዝገበ ተወልዶ ተገዛ አካባቢ ነው። እዛ ኮንዶሚኒየም ተሰራበት ቦታ ላይ በፊት ሜዳ ነበር፣ ቅድም ሲገልጽ እንደነበረው እና እዛ ሲጫወት ነው አንደኛው ሪዝን ይሄ ነው እንጂ ማለት የትም ቦታ እንዲሰራ ነው የምናስበው የምንፈልገው ማለት ነው። ድሮ እኛ የምንጫወታቸው የቆርኪ የሆነ የገመድም ጨዋታዎች የመጫወቻ ቦታውም እንደገና አስተሳሰቡን እየጠፋ አይነት ነገር የመጣ ስለመሰለን ወደዚህ ነገር የተገባ እንዴት ነው እናንተ ተጫወታችሁ ያደጋችሁት? በእኛ በእርግጥ የተጫወት ነው ሲምፕል የሆነ ጨዋታ ነው። ምናልባት ወይ ቆርክ የተጫወተ ወይ ኳስ ተጫወተ ነው ያደገ ነው። ብዙ ለውጥ እኛ ላይ አላመጣም። ይሄን ጋፕ ደግሞ እዛ ጋር ካለው በአንጻር ስናየው ትልቅ ክፍተት አለ። ምክንያቱም ህጻናት ረጅም ጊዜ እንደዛን ነገር ውስጥ በቆዩ ቁጥር አእምሯቸው ፈርቲያል እየሆነ ይመጣል። እና እኛ ጋር ጋፕ አለ። ለምን በኛ ልጆች ላይ አንሞክርም፣ በእኛ ህጻናሽ ወንድሞች ላይ ለምን አንሰራም በሚል ነው ይህን አንድ እንዳያሳዝን ተነሳ ነው። በተለይ በውጭው ዓለም ልጆች የተመቻቸ የመጫወቻ ስፍራ ኖሯቸው ውጪ ወጥተው አይጫወቱም ኮምፒውተርና ቴሌቪዥን ላይ ነው አብዛኛውን ጊዜ የሚያጠፉት እየተባለ ይተቻል። ኢትዮጵያ ውስጥ ምክንያቱ ይለይ እንጂ በርካታ ወላጆች የልጃቸውን ከቤት አለመውጣት እንደሚመርጡ እንግዳ ወርቅ ተረድቷል። በተለይ እንደ ጨዋነት የሚታየው ቤት ውስጥ ቢታስሩ ሲሆኑ ምክንያቱም ልብሳቸው እንዳይቆሽሽ፣ ከሌላ ልጆች ጋር እንዳይውሉ እየተባለ ብዙ አይነት ምክንያቶች የተቀመጡ እንዳያወጡ የተደረገ ነው። ደግሞ በሌላ ዓለም ደግሞ ይህን ተሞክሮ ስናይ ልጆች ምን ያህል እንትን ላይ ፊልድ ላይ ወጥተው ራሳቸውን በተለያዩ መንገዶች እያነጡ እንዳሉ ደግሞ ስናይ ብዙ ብዙ ነገሮች ያስፈልጋቸዋል የሚል ደግሞ በእኛ አንትን ውስጥ እየተፈጠረ መጣ። አሁን በዚህም ነው አሁን ላይ በቃ እንደዚህ አይነት ነገሮች ግድ ያስፈልጋል። ብንችል ብንችል ሀሳቡ እንኳን በተለያየ ህብረተሰቡ ውስጥ ይግባ እኛ እንኳን መስራት ባንችል አይነት ስሜት እየገባ ነው አንዳንድ ምክንያቱም ህብረተሰቡ ውስጥ የነገር ገባ ማለት ቀጣዩ ትውልድ የተሻለ ነገር ሆኖ ይወጣል። የተሻለ አስተሳሰብ፣ የተሻለ አምሮ ይመጣል። ግን እምነት አዳንደኛል ተጫውታችሁ ያላደጋችሁትን ጨዋታዎች ስታዩ ምን አይነት ስሜት ውስጣችሁ ይፈጥራል? አዎ ብዙ ነገሮች ይፈጠራሉ። ምክንያቱም ጋፑን ብለን ማየት ይችለናል። እኛ አሁን ለምሳሌ መዝገበ የሜድድ ላ ጋር ነበር ይወጣል ያያል ነገሮችን መጥቶ ባካፈለን ቁጥር ያለውን ልዩነት በብዙ መንገዶች እናያለን ምክንያቱም ሲና አሁንም እጫት ምንፈልግ እንችላለን። ግን ያው ጊዜ አይጠብቅም ያልፋል። ግን ለህፃናት መያል አስፈላጊ እንደሆነ ግን ማየት ችለናል ያደኩበት እንደ ኢሮፓውያን አቆጣጠር በ1950 ዓ.ም ጀርመን ሀገር የህፃናት መጫወቻ ስፍራዎች መገንባት የተበራከቱት ከተሽከርካሪዎች መብዛት የተነሳ ከተሞች እያደጉና እየተስፋፉ ስለሄዱ ልጆች አደጋ በማይበዛባቸው አረንጓዴ በሆኑና በታጠሩ ቦታዎች ተጫውተው እንዲያድጉ በሚል ነው። ዛሬ የህፃናት መጫወቻ ስፍራዎች ከጋራ መኖሪያ ቤቶች የማይነጠሉ ናቸው። ጓደኛሞቹ በዩ 4 ጂ 20 ውድድር አሸናፊ ሆኖም አልሆኑም አላማቸውን እውን ለማድረግ አዲስ አበባ ውስጥ ከሚመለከታቸው አካላት ጋር ሆነው እንደሚሰሩ ይገልጻሉ። እንግዳ ወርቅ ከተማ መስተዳድሮች ጋር ሙከራዎች እያደረግን ነው። እነሱም ሀሳቡን ምናልባት በተለያየ መንገድ ነው እያዩት ያሉት። እኛ በምንለው መንገድ አልተረዱንም። ያው ወደፊት ግን ይረዱናል ስለምናስብ አንዳንድ ሙከራዎችን እያደረግን ነው። ለምሳሌ ከከተማ ከልጆች መጫወቻ ጋር ተገናኝ ኃላፊ ጋር ተገናኝተን በተለይ መዝገበ ሄዶ ኢንፐርሽን አመስላቸዋል ጥሩ ይሁንታ አላቸው። ግን ሀሳቡን አልተረዱንም። ያው እንዲረዱን ደግሞ የተለያዩ ስራዎችን እየሞከርን ነው። በተለይ ከውጭ ያሉ ስራዎችን በፎቶም በቪዲዮም እያመጣን እዚህኛ በራሳችን እየሞከርን የሚያዩበትን መንገድ እየሞከርን ነው። አሁን ብዙ ጊዜ እኛ ሀገር ከሚሰራው ነገር ዝም ብሎ ወሬው ስለሚቀድም ያን ነገር ትንሽ ለማለት ይከብደናል። ግን ሙከራዎች እያደረግን ነው የተለያዩ፣ ይሄ ጉዳይ ኮንሰርን የሚያደርጋቸው አካላቶችን ለማግኘት ጥረት እያደረግን ነው። የጀመርናቸውም ነገሮች አሉ። ስር ተረፈ ማለት ነው ይላል መስገበ። በጋራ መኖሪያ ቤቶች ግንባታ ምክንያት መጫወቻ ላጡ ታዳጊዎች የሚሆን ዘመናዊ የመጫወቻ ቦታ ለመፍጠር እቅድ ይዘው ከሚንቀሳቀሱት ጓደኛሞች አንዱ ለዝግጅቱ፣ ልደት አበበ ነኝ። ጤና ይስጥልኝ።